የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀምረ አብራችሁን ካመሻችሁ ከምሰሟቸው ጉዳዮች መካከል አቶላን የመጫ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ናቸው። ኦፌኮ አባል ያደረጋቸውን አቶ ጀዋር መሐመድን የዜግነት ሰነድ እንዲያቀርብ መጠየቁን ተከትሎ የተናገሩት ነው። እናንተም ልጆችም የልጅ ልጆችም አማቾችም ከዚህ በላይ ልታደርጉኝ ያስችልም። እኔ ከእነዚህ ሰዎች ጋር እየተናነቁ መሞት እርቅ ነው እንደምል ከቤተሰቦች ጋር ተለቃቅሰን ተለያየን። አሁን ደግሞ የሰማናቸው ከስድስት መቶ በላይ ለሆኑ የፖለቲካና ሕሊና እስረኞች ጥብቅና የቆሙት አቶ ወንድሙ ኢብሳን ነው። በዛሬው ምሽት መሰናዶ በሙያ መንገዳቸው ላይ ስለገጠሟቸው ፈታኝ ጉዳዮች ያጫውቱናል። ተጨማሪ ጉዳዮችም አሉን። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። ከሁሉም በፊት ግን አጫጭር የዓለም ዜናዎችን ኤደን ገረመው ታሰማናለች። በደቡብ ክልል የተከሰተውን የአንበጣ መንጋ መቆጣጠሩን የክልሉ የእርሻና ተፈጥሮ ሀብት ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ዳንኤል ዳምጠው የአንበጣ መንጋው ከበርካታ ስፍራዎች እንደተወገደ፣ በአንዳንድ ስፍራዎችም አሁንም ያለው መንጋ ለማጥፋት እየጣሩ እንደሆነ ለአሜሪካ ድምጽ ተናግረዋል። በዚህ ሰዓት ላይ ጌዲኦ ሙሉ በሙሉ በሚባል ደረጃ ለቆቶ ሲዳማም ያሉ ወረዳዎች ላይ በዛው ልክ። የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ የማለት ነገር ካልሆነ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል እርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛም መሰረት እስከ ሰማኒያ ፐርሰንት ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዛም ተበታትነው ነው ያሉ። በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ እየተሰራ ነው ያለው። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1162 አንቀጽ 66 ንዑስ አንቀጽ ከ3 እስከ 5 ድረስ ባለው የሕግ አግባብ መሰረት ለአራት ፓርቲዎች ጊዜያዊ እውቅና ሰርተፍኬት መስጠቱን በዛሬው ዕለት አስታውቋል። እነዚህም ፓርቲዎች ባልደራስ ለእውነተኛ ዴሞክራሲ፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ፣ አማራ ጌዮናዊ ንቅናቄ እና እናት ፓርቲ መሆናቸው ታውቋል። ይህ ጊዜያዊ ፍቃድ የሚያገለግለው ለሶስት ወራት ብቻ መሆኑንና እንደ አስፈላጊነቱም አመልካቾች በቂ ምክንያት አቅርበው የጠየቁ እንደሆነ ለተጨማሪ ሶስት ወራት ራዘም ይችላል ሲልም ምርጫ ቦርዱ በፌስቡክ ገጹ ላይ ጠቅሷል። የሊቢያ ተቀናቃኝ ወገኖች ተኩስ አቁሙን አጠናክረው ወደ ቀጣይ የፖለቲካ ሂደት እንዲያመሩ ዓለም አቀፉ ማህበረሰብ ግፊት እንዲያደርግባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አሳስበዋል። ለጊዜው ተኩስ አቁመዋል፣ አሁን በአካባቢው ደረጃ የተጣሰበት ሁኔታ አለ ሲሉ ያከሉት አሁን ወደ ይፋ ተኩስ አቁም መሻገርና ተጨባጭ የፖለቲካ ሂደት ማለፍ አለብን። ነገር ግን እዛ ጋር አልደረስንም ብለዋል። የመንግስታቱ ድርጅት ዋና በርሊን ውስጥ በተካሄደውና እሳቸው በተሳተፉበት ጉባኤ ላይ ስለተገኘው ውጤት ለምክር ቤቱ አባላትም አብራርተውላቸዋል። ጀርመኗ ቻንስለር አንገላ መርኬል ባስተናገዱት ጉባኤ ላይ በርካታ የጸጥታው ምክር ቤት ቋሚ አባላትና ሌሎች ሀገሮችንም አሰባስቧል። በሊቢያው ግጭት ውስጥ ተጽዕኖ ያላቸው ግብጽና ቱርክና የተባበሩት አረብ ኤምሬቶችም በስብሰባው ላይ ተገኝተዋል። ቻይና ውስጥ እየተዛመተ ያለው አዲሱ ኮሮና ቫይረስ ወረርሽኝ አስራ ሰባት ሰው መግደሉን የሀገሪቱ ባለስልጣናት ዛሬ አስታውቋል። ይህ የዛሬው አሀዝ ቀደም ብሎ የሞቱት ሰዎች ቁጥር ዘጠኝ ነው ብለው ከገለጹት እጅጉንም የበለጠ ነው። የዛሬው አሀዝ የወጣው የቻይና የጤና ኮሚሽን ሲሆን ሰዎቹ የሞቱት ሁቤን በተባለው ክፍለ ሀገር መሆኑንም አመልክቷል። በአስራ ሶስት የቻይና ክፍለ ሀገሮች በቫይረሱ የተጠቁ አራት መቶ አርባ ሰዎች እንዳሉም ተረጋግጧል። የዓለም የጤና ድርጅት ከቻይና ውሃን ክፍለ ግዛት የተነሳው ይህ ወረርሽን ዓለም አቀፍ አጣዳፊ የጤና ጉዳይ ብሎ ማወጅ ያስፈልግ እንደሆነ እስካሁንም ድረስ እየተወያየበት መሆኑን አስታውቋል። አድማጮች ለሰዓቱ የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኦሮሞ ፌዴራሊስት ኮንግረስ በቅርቡ በአባልነት የመዘገባቸውን አቶ ጀዋር መሐመድን የዜግነት ማረጋገጫ እንዲያቀርብ ብሔራዊ ምርጫ ቦርድ መጠየቁ ተሰምቷል። መለስካችሁ አምሃ ዝርዝራለሁ። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለቪኦኤ ዛሬ በሰጡት ቃለ ምልልስ እንዳረጋገጡት ድርጅታቸው ከጥቂት ሳምንታት በፊት በአባልነት በይፋ ያስፈረማቸውን አቶ ጀዋር መሐመድን የዜግነት ማስረጃቸውን እንዲያቀርቡ ድርጅቱ በኦፊሴል ደብዳቤ መጠየቁን አረጋግጠዋል። አሁን አግኝተዋል። እሳቸው ዜግነታቸው እንዴት ነው አላባኩም። ገና በምጥልጥል ለሆነ ያለው ማለት ነው። እንትን የሆነ እሱ የወሰዳቸው እርምጃዎች ከዛ በፊት ሆነ ከዛ በኋላ እኔ በሁለቱ ምንድን ነው የሚባለው የኢሚግሬሽን ሚኒስተር ስላለ እዛ ውስጥ አልገባሁም። አንድ ኢትዮጵያዊ እንጂኔ እንጂኔ ብለን መጠየቅኛን ይጎዳሉ።

አዲሱ የምርጫና የፖለቲካ ፓርቲዎች ህግ ካሰፈራቸው ግዴታዎች አንዱ በኢትዮጵያ ውስጥ የፖለቲካ ፓርቲ ለማቋቋም ወይም አባል ለመሆን የኢትዮጵያ ዜግነት እንደሚያስፈልግ ይገልጻል። አቶ ጃዋር መሐመድም ይህንን በመገንዘብ ይመስላል የዜግነታቸውን ጉዳይ በዚሁ መልክ ለማስተካከል የጀመሩ መሆናቸውን በተለያዩ መገናኛ ብዙኃን ገልጸዋል። የኦፌኮ ሊቀመንበር ሰሞኑን በኦሮሚያ ክልል የተለያዩ ስፍራዎች ድርጅታቸው ስለሚያካሄደው እንቅስቃሴም ቪኦኤ ጥያቄ አቅርቦላቸዋል። በተለያዩ ስፍራዎች ቅስቀሳ እያደረጋችሁ ነው፣ የምርጫ ቅስቀሳ ጀምራችኋል ማለት ነው? እንዴት ነው? እኛ ሁሉም እንደሚያደርጉት ሌሎችም ድርጅቶች የመንግስት ፓርቲ ጨምሮ በየቦታው እየገቡ እየተንቀሳቀሱ ህዝቡን እያስተማሩ ህዝቡን እያንቀሳቀሱ ስለሆነ እኛም ተቀምጠን እንድም ምክር ስለምርጫም ምርጫም ስለ ፍትሃዊ ምርጫ ስለ ፖለቲካ ፕሮግራሞቻችን ስራሉት አጠቃላይ ሁኔታ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን እንደዚህ እነዚህ ነገሮች ለህዝቡ ስናስረዳ ነበር። ምክሩ ያየሁት ከሆነ የወጣው ህዝብ ትንሽ ጎርፍ ይመስላል። ስለዚህ ጎርፉ አደናገጣቸው። ሰዎች ምርጫ ክስተት አደረጉ፣ ምን አደረጉ ወደሚለው በባሴ እንጂ ነገሮቹ ሊተባለቁ ይችላሉ። ግን እኛ በአዋር ማነት እንዳሁ ህዝቡ እርስ በርሱ እንዳይጋጭ ከለውጡ ጋር እንዲጠለፍ የዘንድሮ ምርጫ ነፃ ነፃ እና ፍትሃዊ ሆኖ የኦሮሞ ህዝብ የኢትዮጵያ ህዝብም ነጻነትን የምንጎናጭበት የራሱ ማቀኛ መንግስት፣ እውነተኛ መንግስት፣ የራሴ ነው የሚለው መንግስት ሊያገኝ ምን የምሉትን ነገሮች ነው ማከል የነበረው። ሌሎቹም ያደርጋሉ ተመሳሳይ ነገሮች በየከተማው። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት ለውይይት ባቀረበው የዘንድሮ ረቂቅ የምርጫ መርሃ ግብር ላይ እንደ ተመለከተው የምረጡኝ ዘመቻ የሚጀመረው ሚያዝያ ሀያ ሰባት ነው። ይህም ገና ቀጣይ ውይይት እንደሚካሄድበት ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀደም ላለው ዘገባ መለስካችሁን አመሰግናለሁ። ቀደም ባለው የጋቢና መሰናዶ ከስድስት መቶ በላይ ለሆኑ የፖለቲካና ሕሊና እስረኞች በነጻ ጠበቃ ሆኖ ስላገለግሉት ወንድሙ ኢብሳ ተጨዋውተን ነበረ። አቶ ወንድሙ ጥብቅና ከጀመረ ጊዜ የፖለቲካ እስረኞች ጠበቃ መሆናቸው ጫና መፍጠር እስከጀመረበት ጊዜ ያለውን ባለፈው ጊዜ አጋርተውን ነበረ። ቀሪ ሙያዊ ታሪካቸው በመቀጠል ይሰማል። ጠበቃ የሚቆሙላቸው ሰዎች ቁጥር መብዛቱን ተከትሎ ስለ ገጠማቸው ጉዳይ ከሚያጋሩበት ይቀጥላል። አሁን ሁለት መቶ አምሳ ሰው ስደርስ አንድ ዳኛ ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው፣ የምል ክርክር አንስቶ አጋጣሚ ያን ቀን ሰባ ሰባት በቁጥሩን፣ ሰባ ሰባት በክሱም ሰባ ሰባት የሚባሉ የአማራና የትግራይ ልጆች ናቸው። በዚህ በግንቦት ሰባት በቲቪ ምናምን የተከሰሱ ሰዎች ነበሩ። ይህንን የዳኛውን ጥያቄ የተቃወሙት ጠበቃ ወንድሙ የጠበቆች አዋጅን በመጥቀስ አንድ ጠበቃ ሊሟገትላቸው የሚገቡ ተጠርጣሪዎች ቁጥር ገደብ እንደሌለው በማንሳት መከራከራቸውን፣ በስተመጨረሻም የሌሎች ዳኞች አብላጫ ድምፅ ታክሎበት ሀሳባቸው ተቀባይነት እንዳገኘ ይናገራሉ። ይህ በእንዲህ እንዳለ ግን አስራ ሁለት ልጆች ከአስር በላይ የልጅ ልጆች ያዩት ጠበቃው በቤተሰባቸው በኩል ፈታኝ ሙግት ገጠማቸው። ለውጥ ላታመጣ ነገር እባክህን አደጋ አትጋብዝ በሚል የሚጠቀለል የቤተሰብ ጭንቀት ተነግራቸው እሳቸው ግን ጭራሽኑ ከአርባ ዓመታት በላይ አብረዋቸው ለኖሩት ባለቤታቸው ድንገት ከታሰርኩ ብለው መልእክት ተው። በመጨረሻ ላይ ለባለቤቴ ሻንጣ ሙሉ ገብቼ ለአንድ እስረኛ የሚያስፈልገውን የጥርስ ኮልጌ ሳይቀር ምላጭ፣ ሁሉን ነገር አዘጋጅቼ ጺም መላጫ እባክሽን ልና ወንድሙ እዚህ ነው ከተባለች ሻንጣ ብቻ ያቀብሉኝ። እናንተም ልጆችም፣ የልጅ ልጆችም፣ አማቾችም ከዚህ በላይ ልታደርጉኝ አትችልም። እኔ ከነዚህ ሰዎች ጋር እየተናነቁ መሞት ጽድቅ ነው እንደምል፣ ከቤተሰቦች ጋር ተለቃቅሰን ተለያየን። የፈሩት አልቀረም። ጠበቃ የቆሙላቸውን ሰዎች የፍርድ ቤት ውሎ ለመገናኛ ብዙሀን በገለጹ ማግስት ወደ ቂሊንጦ ማረሚያ ቤት

በጣም አስራ ሰባት እየደጋገሚ በምደገልል ሁኔታ ሲሰርግኝ ምንም ማድረግ አልቻልኩም። ከትል ከአንድ አራት ከሁለት ሰው ንግግር በኋላ አላዳመጥኩም። ለራሴ ስብሰባ አደረኩ። እዛ ስብሰባ ላይ ምንድነው ወንድሙ ዛሬ ልትሞት ይገሉ ግን ተገድሉ በኋላ እንዲጸጽታቸው ተለማምጠ እንዳትሞት፣ የልብኝ ተናግሬ ሞት እንዳትፈራ ሞት አይቀርም፣ ግን ተለማምጠ እንዳትሞት ምክንያቱም እንደማይለቁኝ ተስፋ ቆርጫለሁ። ካልሽ ጫማ አውልቃለሁ ካልሽ አውልቃለሁ ውስጥ ያለው ድምጽ ነው። በዚያን ወቅት እንደተፈጠሩ ከሚሰሙ የሰቆቃ ታሪኮች አንጻር አቶ ወንድሙ እድለኛ ይመስላሉ። በጠባቂዎችና በእሳቸው መካከል የተደረገው እሰጥ አገባ በከባድ ማስጠንቀቂያ ብቻ ተጠናቀቀ። ይህንን መሰል ዛቻና፣ ማስፈራሪያ እንግልት ሳያቆማቸው ከስድስት መቶ በላይ ለሆኑ እስረኞች ጠበቃ የቆሙት አዛውንት ይሄ ነው የሚባል መደበኛ ክፍያ እንዳልነበራቸው ይናገራሉ። አንዳንድ ድርጅቶች አልፎ አልፎ ከሚያደርጉላቸው ድጋፍ በስተቀር የብዙኃን ጠበቃ የሆኑት ሰው በጥቂት ክፍያ በአብዛኛው ደግሞ ካለምንም ክፍያ ይሰሩ ነበረ። ከመታት በኋላ ኢትዮጵያ ውስጥ ለውጥ ተከሰተ። አቶ ወንድሙ ውለታዬን ያስታወሱ ጥቂት ቢሆኑም፣ ጥቂቶቹም ስላደረጉልኝ ሁሉ አመስጋኝ ነኝ ይላሉ። ስሙን ሳይጠራ የተለያዩ ሰዎች በመኪና ውስጥ በእግሬ ሴድ እያዩኝ፣ እየጠሩኝ ወንድሙኔ፣ ያው አማራ ይሁን ኦሮሞ ይሁን አላውቅም፣ ትግሬ ይሁን እየጠሩኝ ወንድሙኔ። ለውጥ ከመጣ በኋላ ነው ሁለት ሺህ አስራ አንድ እናመሰግናለን እያሉ በወረቀት ጠቅልሎ ይሰጡኛል። የሆነ ነገር ምንድነው ስል ዝም ብለ ያዝ እናመሰግናለን ይሉኛል። ስልክ ስጡኝ የለም የለም እግዚአብሔር ይስጥ ይሉኛል። ከወጨ ሽንት ቤት ገብቼ ሲቆጥር አስር ሺ አምስት ሺ ከአምስት ሺህ በታች የለም። ከሂዳር ሁለት ሺ አስራ አንድ እስከ የካቲት አካባቢ ወደ አራት መቶ አምሳ አካባቢ ሺ መጣ። አንድ ወያኔ ቢስ መኪና ደብቼ ዛሬ ጊዜ የተመሰገነ ይሁን። ሌላ ነገር ብቀል ይሄ ነው የሰማያዊ ፓርቲ አሁን ከኢዜማ ጋር የተዋሃደው የሸዋስ አሰፋ ዲፕሎማ ሰጥቶኛል። እውቅና ከእስረኞች መካከል ፍቅር ያሸንፋል የምል ማህበር ያቋቋመው ምስ ባከድ የሚባልና ያ ቡድን ዋንጫ ሸልሞኛል። የኦሮሚያ ጠበቆች ማህበር ስራ አስፈጻሚዎች እንዲሁ በወቅቱ የእኛ ፈርተን እንቴ ለከፈልኮ መስዋዕትነት ብሎ ዋንጫ ሸልሞኛል። አቶ ወንድሙ ኤብሳ ታሪካቸውን ስላጋሩን በአድማጮች ስም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ደግሞ ወደ ውጭ አገራት ጉዳዮች እናቅና። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ከደርዘን በላይ በሚሆኑ ሀገራት እየተፈጠሩ ያሉ የሰብአዊ መብት ጥሰቶችና ብጥብጦችን ለማስቆም እንዲያግዘው ከዓለም መንግስታት ከ375 ሚሊዮን ዶላር በላይ የገንዘብ ድጋፍ እየጠየቀ ነው። የቪቹን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች። የሰብአዊ መብት ከሰላምና ደህንነት እንዲሁም ልማት ቀጥሎ በመንግስታቱ ድርጅት ውስጥ ሶስተኛው ምሶሶ ነው። ይሁንና ይህ ለሰብአዊ መብት ጠባቂ እንዲሆን የሚጠበቅ ድርጅት የገንዘብ እጥረት አጋጥሞታል። በባለፈው አመት የተጠየቀው ወደ 322 ሚሊየን የሚጠጋ የገንዘብ ድጋፍ እምብዛም ሳይሟላ አመቱ አልፏል። የመንግስታት ድርጅት ከፍተኛ ኮሚሽነር ቢሮ በዘንድሮ አመት አለም አቀፉ ማህበረሰብ የበለጠ ለጋስ ሆኖ ገንዘብ እንደሚሰጥ ተስፋ ያደርጋል። የሰብአዊ መብት ቃል አቀባዩ ጀርሚ ላውረንስ ከባድ የሆነ ስራ ከፊታችን ተደቅኗል ይላሉ። ይህ ደግሞ አገራት ከአካል ጉዳተኞችና ከሴቶች መብት ጋር በተያያዘ እንዲሁም ግጭቶችን በማስቆም ና ማግለልና መድልዎችን በተመለከተ ከሚመጡ ቅሬታዎች ጋር ያላቸውን የሰብአዊ መብት አያያዝን ይመለከታል ይላሉ። በዚህ ዓመት በሰብአዊ መብት ዙሪያ ለውጥ ለማምጣት አምስት ቁልፍ የሆኑ ነገሮችን በማጠንከር አበ ለመስራት አቅደናል። እነዚህም የአየር ንብረት ለውጥ፣ ዲጂታል ቴክኖሎጂ፣ የእኩልነት ጥያቄዎች፣ ሙሰኝነትና የሰዎች ዝውውር ናቸው እንደእሳቸው አባባል በዚህ ዓመት የታቀደው ትም ለአደጋ ተጋላጭ ለሆኑ ቦታዎችና በአካባቢው ላሉ ህዝቦች የሰብአዊ መብት ድጋፍ ለማድረግ የቁሳቁስና የቴክኒካል እርዳታዎችን ያቀርባል። በኢትዮጵያም ያሉንን መርሃ ግብሮች ለማጠንከር ሀሳቡ አለን። እነዚህ ሀገራት የሚኖራቸው ፖለቲካዊ ሽግግሮችም ምጣኔ ሀብታዊና ማህበራዊ ጥቅም እንዲኖራቸው ለማጎልበት እየሰራን ነው። ኒጀር የሚገኘው ቢሮአችንን አካተን ወደ ሳህል እየተስፋፋን ነው። ላውረንስ እንደሚሉት በአሜሪካ የሚገኘው ቢሮቸው ለቬንዙዌላ የሚደረገውን የጥበቃና የቴክኒካል ትብብር ለማጎልበት አትኩረት ሰጥቶ ይሰራል። ሌላው ትልቁ ፕሮጀክት ደግሞ በቦሊቪያው የቀድሞ ፕሬዚዳንት ኢቮ ሞራሌስ ምክንያት የተነሳውን አለመረጋጋት ማስቆም ይሆናል። እንደሳቸው አባባል የሰብአዊ መብት ጉዳዮች ባለስልጣናት ብጥብጦችን ለማስቆም በመንግስትና በሲቪክ ማህበራት መካከል ግልጽና አካታች የሆነ ውይይት ለማምጣት በትጋት ጥረት ያደርጋሉ። ኤደን፣ እናመሰግናለን። አሁን አጭር የሙዚቃ አፍታ እንውሰድ። አንጋፋና ወጣት የኢትዮጵያ ዘመኞች የተጣመሩበትን ሰዋዊ የተሰኘ ሙዚቃ እንስማ።

The jet, the jet, the I say, Casham, and I shall በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየተሰማ ያለው የሙዚቃ ምርጫችን ወደ ኋላ የሚቀጥልና አንድ ሙዚቃ የምጨምራለው። ከዚያ በፊት ግን አንድ ዘገባ ይኖረናል። ኢትዮጵያ ውስጥ ባለፉት ጥቂት ዓመታት በተለያዩ የእምነት ተቋማትና የእምነት ተከታዮች ላይ ብዙ ተጽዕኖዎችና ጥቃቶች ሲደርሱ እንደነበረ ስንዘግ መቆየታችን ይታወሳል። ኢትዮጵያ ውጤታቸው ተገማች ያልሆኑ በርካታ ትልልቅ አገራዊ ክንዋኔዎች ከፊቷ የሚጠብቋት አገር ናት። ከዚህ አንፃር በአገሪቱ ማንኛውም ፖለቲካዊ ሁኔታ ቢፈጠር ጉዳዩ ወደ አብያተ እምነቶች እንዳይሻገርና ከዚያ ቀደም የደረሱ ጥፋቶች ደግሞ እንዳይከሰቱ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት አለባቸው በሚል መነሻ ሀሳብ ሁለት እንግዶቹን ለውይይት ጋብዘናል። ውይይቱን ያደረገችው ጽዮን ግርማናት እንደሚከተለው ይደመጣል። ስለተገኛችሁ በጣም እናመሰግናለን። በራሳችሁ አንደበት ለአድማጮቻችን ማንነታችሁን እንድታስተዋውቁ መድረኩን እከፍታለሁኝ። እስቲ በመጀመሪያ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመጡት እንግዳ ራሱትን ያስተዋውቁልን። መምህር ዳንኤል ሴፈንኬ እባላለሁ። በመንበረ ፓትሪያርክ የውጭ ጉዳይ ነው የሚሰራው። እሺ፣ በጣም አመሰግናለሁኝ። እንግስቲ ወደ ኢትዮጵያ እስልምና ጉዳዮች ምክር ቤት እንግዳ ይልለፍ። እርሶም ራሱትን ያስተዋውቁልን። እሺ፣ ስሜ ሀጂ ከማል ሀሩን ይባላለው። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አመራር ቦርድ ዋና ጸሐፊ በጣም እናመሰግናለን። በድጋሚ ከአድማጮቻችን የተላኩልንን ጥያቄዎች ከማስቀደሜ በፊት እኔ ባነሳሁት ርዕሰ ሀሳብ ላይ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት አለባቸው ከሚለው እንነሳ። መምህር ሰይፈ ሚካኤል ከእርሶ ልጀምር። በመሰረቱ ያው ቤተ እምነት የእምነት ቤት ሲባል በዋናነት ያው አገልግሎቱም ያላቸውም የማንነት መገለጫ ሃይማኖት የሚመሩትም ከፈጣሪ በተሰጠ በሰው ልቦለድ ፍልስፍና ሳይሆን ከፈጣሪ በተሰጠ ሕግና መመሪያ ነው። ዘመንና ወቅቶች አይለውጧቸውም። እነዚህ መመሪያዎች ወይም ደግሞ እዚህ ዓለም የሚከሰቱ የፖለቲካም ይሁን የማህበራዊ አስተሳሰቦች የማይለውጧቸው መመሪያዎች ያሏቸው ተቋማት ሰውን በሁለንተናው ተናው በመንፈሳዊውም፣ በስጋዊውም፣ በማህበራዊውም በሁሉም አይነት የሰው ልጅ እንቅስቃሴ ሰውን ከፈጣሪው ጋር እና ሰውን ደግሞ እርስ በራሱ እንዲሁም ከተፈጥሮ ጋር የሚያስተሳስሩ የሃይማኖት እና ከዚህ ዓለም በዚያኛው ዓለም ቀጣይ የሆነ መመሪያ ያላቸው ተቋማት ናቸው። በዋናነት የሚያገለግሉት የፈጣሪን ቃል ለህዝብ በማድረስ የህዝብን ሰላም የህዝብን ሃይማኖታዊና ስነ ምግባራዊ አስተሳሰብ በመግራት የሰው ልጅ ለተፈጠረበት ጥንተ አላማ ወይም መሰረታዊ ዓላማ እና ለእግዚአብሔር መንግስት ብቁ እንዲሆን ማድረግ ነው። ይሄ ነው ዋናው የሃይማኖት መታወቂያው እና መለያው። ይሄንን ነገር አልፎ ግን በዚህ ዓለም ያሉ ፖለቲካም ይሁን የኢኮኖሚ ወይም ሌሎች አስተሳሰቦችን በሃይማኖት አስገብቶ ማራመድ ሲጀመር ያው እነዚህ ነገሮች ያሉባቸው ጠባያት ወይም ያልተሟሉ ጎደሎ ጠባያት ወደ ሃይማኖት ይሻገሩና ሃይማኖትን ለሌላ አገልግሎት እንዲውል ያደርጉታል። ስለዚህ ሃይማኖት ይሄንን ከፖለቲካም ይሁን ከማህበራዊ አስተሳሰቦች ጥገኝነት አውጥቶ ራሱን ችሎ በራሱ እንዲሄድ የሃይማኖቶች ግዴታና ተልእኮ መሰረታዊውን ድርሻ ይወጣል። ይሄን እንግዲህ ሃይማኖት ይህን ካልሆነ ያው ለብዙ ችግሮች ይጋለጣሉ ወይም ሃይማኖትን መስለው ሃይማኖትን መሳሪያ አድርገው ህብረተሰብን ለሚያጠቁ የሰው ልጅ አንድነት የሰው ልጅ ሰላም የሚያናጉ ነገሮች ሊፈጠሩ ይችላሉ ማለት ነው። አመሰግናለሁ። ሰዓታችንን ቶሎ ቶሎ እንድንጠቀምበት አጠር አጠር ያለ መልስ ይሆንልን እና ከእስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ከማል ሀሩን እስቲ አሁን በተነሳው ሀሳብ ላይ የእርስዎን ሀሳብ እንስማና እንቀጥላለን። ውይይታችንን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኩል እንግዲህ ወይም እንደ እስልምና ተቋም ያ ተቋም ኃላፊነት ሊወጣው በምን ሁኔታ ነው ማለት ስንል ሲጀምር እስልምና ያው ሰላምን የሚሰሩት ነው ከስሙ መነሻነት ጀምሮ እና አማኞችን በተለያዩ ደረጃ ከፍ የማድረግ በማህበራዊም፣ በፖለቲካም፣ በኢኮኖሚያዊም የተፈጠርንበትም ዓላማ የሰው ልጅ ሲባል ስምና ሆኖ በሙስሊምነት ሲፈጠር እዚህ ምድር ላይ ሲኖር በስነ ምግባርም በሁሉም ነገር የተሻለ ሆኖ ለሚቀጥለው ዓለም ደግሞ ተገቢውን ዋጋ እንዲያገኝ በእኩልነት፣ በስነ ምግባር በማነት የሚሰሩ ናቸው። አጠር ባለ መልኩ ይሄን ይመስል ማለት ነው። በጣም አመሰግናለሁ። ወደ አድማጮቻችን ጥያቄዎች ልለፍ። በፌስቡካችን ማስታወቂያ ለቀን ነበር ያንን ተከትሎ በፌስቡክ ላይ አስተያየቶችና ጥያቄዎች መጥተዋል። አብዛኞቹ የግል አስተያየቶችና አንዱ አንዱን የሚወርፍበት ስለሆነ ትተነዋልና በጣም ጥቂት ጥያቄ መሰል ያገኘናቸውን ወደ እናንተ አምጥተናል። ጥያቄዎቹንም ስናመጣ ቃላቶቹን አስተካክለናል። አንዳንዶቹ እንዳልኩት ዘለፋዎችን የተላበሱ ናቸው፣ ለአድማጮቻችን ስለማይመጥን እሱን አስቀርተን ሌሎቹም በጥያቄ መልክ የቀረቡትን አምጥተናል እና ሳይድ ዳውድ የተባሉ ግለሰብ የጠየቁ ጥያቄ አለ። በቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይመለከታል ኢትዮጵያ ሙስሊም በሀገሩ እንደ መጤ ተደርጎ አረብ ተደርጎ የሚፈረጅበት ለሀገሩ ምንም እንዳልሰራ የሚደሰኮርበት የታሪክ ሊቃውንት እንደሆኑ የሚናገሩ ግለሰቦችም በችግራችሁ ጊዜ ያስጠጋናችሁ የኢትዮጵያውያንን ውለታ አትርሱ ይላሉ ይህ አባባል ደግሞ በክርስትናና እስልምና እምነት ተከታዮች መካከል ተገቢ ያልሆነ ቅሬታን የሚፈጥር ነው። በተለይም ደግሞ ኢትዮጵያ የክርስቲያን ደሴት ናት፣ ኢትዮጵያን እንደ ጨርቅ ቀዶ ሰፍቶ ሀገር ያደረጋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው የሚሉ አባባሎችና ትርክቶች አሉ። ስለዚህ እነዚህ ትክክል ያልሆኑ ትርክቶች ለአገር የሚበጁ አይደሉም የሚል አስተያየት ሰጥተዋል። እስቲ መምህር ዳንኤል ሰይፈ ሚካኤል አስተያየት ነው። በእርግጥ ግን እነዚህ አስተያየቶች የተለያዩ ቦታዎችም የሚባሉ ስለሆኑ ምን ምላሽ አለዎት? እንግዲህ ይሄ ምናልባት እንደ አስተያየት ከተወሰደ ያው እንዲህ አይነት አስተያየት የሚሰጡ ሰዎች ያው የራሳቸው አመለካከትና ያው የራሳቸው ሊያነሷቸው የሚችሏቸው እነሱ ብቻ የሚያውቋቸው መነሻ ያላቸው ሊሆን ይችላል። ታሪክ ግን በዚህ መንገድ አስቀምጧል ወይ የምናውቀው ታሪክ በዚህ መንገድ ተጽፏል ወይ የሚለውን ነገር ነው ማየት ያለብን። እንግዲህ ይሄ በጣም ሰፊ ጊዜ የሚፈጅ ውይይት ነው። በመሰረቱ ማን ብሎታል? እንዴት ተብሏል? የት ተብሏል? በየትኛው መዝገብ ተብሏል? ይሄ ሁሉ መታየት አለበት። ሁሉ የተባለ ነገር እገሌ ብሎታል እና የቤተክርስቲያኒቱ አስተሳሰብ ነው ብሎ ማለት አይቻልም። ይሄን በደንብ አድርገን ማየት አለብን። አሁን ትልቁ ችግር ብዬ የማየው እኔ የሚናገሩ ሰዎች ማንነትን አንመረምርም። አድማጮቻችን የውይይቱን የመጀመሪያ ክፍል ነው ያዳምጣችሁት። ቀጣዩን ክፍል በሌላ ጊዜ እናስደምጣችኋለን። ድረገጻችንና ዌብሳይታችንን ብትጎበኙ ደግሞ በዚያም ታገኙታላችሁ።

አድማጮቻችን አብረን ስላመሸን በጣም ደስ ብሎናል። የዛሬው የጋቢና ቪ አድራሻዎቻችን፣ በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተያየታችሁ ላኩልን። ከአቀናባሪያችን ሞክቤል ያቤሮ ጋር ሀብታሙ ስዩም ተሰናበትኳችሁ። ትናደሩ። Sonni raadiyoon ifi yoo eessa afaan Oromooti?